ሰላም ለእናንተ ይሁን። እንጋቢና ቪኦኤ ጀመረ ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል በቤተ ክርስቲያን አገልጋይ ነኝ መዘምራንና አስተማሪ ነ ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቴ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበር። ኢትዮጵያውያን ተማሪዎች ስለምን የአሜሪካ የትምህርት ተቋማትን ይመርጧቸዋል ስንል በምሽቱ እንጠይቃለን። የአንዳንድ ወጣቶችን አስተያየት እንሰማለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚ መሰናዶ እንሻገር። ተቃዋሚው መሰናዶ ግን ወደ ኢትዮጵያ ይወስደናል። ኢትዮጵያ ውስጥ ወጣቶችን ጨምሮ ለቀጠናው ሕዝቦች መልካም እድሎች እንደሚፈጥሩ ከተነገረላቸው ግንባታዎች መካከል አንዱ የወንጪ ደንዲ ሐይቆች ሥነ ምህዳራዊ ቱሪዝም መርሃግብር ነው። የመርሃግብሩን የመጀመሪያ ምዕራፍ መጠናቀቅ አስመልክቶ ከሰሞኑ በነበረ ጉብኝት ላይ የተገኘው ባልደረባችን ናኮር መልካ ከወጣቶች ጋር ተነጋግሯል። የቱሪስት መስህብ የሆነው የወንጪ ሐይቅ ከርዕሰ መዲናዋ አዲስ አበባ በ155 ኪሎ ሜትር ርቀት ላይ ይገኛል። ሐይቁን በማራኪ ግርማ ሞገሳቸው ዙሪያውን የከበቡት ተራሮች አካባቢውን አረንጓዴ ባለበሰው ለምለም የተፈጥሮ ጸጋ ተሸልመው ይታያሉ። ውቡ ተፈጥሮን የተጎናጸፈው የወንጪ ሐይቅ ገበታ ለሀገር በተባለው የኢትዮጵያ ጠቅላይ ሚኒስትር የልማት ዕቅድ ውስጥ ከጎርጎራና ከኮይሻ ፕሮጀክቶች ጋር ተካቶ ላለፉት ሶስት አመታት በትግበራ ላይ ቆይቷል። ከአካባቢው ነዋሪዎች መካከል በወንጪ ደንዲ ሐይቆች ላይ የተካሄደው የኢኮ ቱሪዝም ፕሮጀክት ሊያስገኝላቸው ስለሚችለው ጥቅም ሲገልጹ ስሜ ደሳለኝ ገለታ ባላል የወንጪ ተወላጅና የኢኮ ቱሪዝሙ አባል ነኝ። ከአባቶቻችን ጊዜ ጀምሮ ለረጅም አመታት አምቦና ወሊሶ መንገድ አቤቱታ ስናቀርብ ነበር። የመንገድ ችግር ነበረብን ማለት ነው። ያም መንገዱ መፍትሄ ያገኛል። ሁለተኛ ደግሞ ቱሪስት ወንጪ ይመጣሉ ወይም አደራ ይፈልጋል ደርሶ መልስ የምንጠቀመውን የአራት ሰዓት አገልግሎት ሰጥተን ሕይወታችንን ለውጣል ብለን ተስፋ እናደርጋለን። አሁን ላይ የመጀመሪያ ምዕራፍ ግንባታ ከመገባደዱ ጋር ተያይዞ የአካባቢው ነዋሪዎች ቀድሞ የነበራቸው ስጋት እየቀነሰ ተስፋቸው ደግሞ እየለመለመ የመጣ ይመስላል። አንዴ የመጣ ጎብኚ ደጋግሞ እንዲመጣ የሚያግባቡበትን የአቀባበላቸውን ዜማ በስፍራው በተገኘሁበት ወቅት ተመልክቻለሁ። Ye <inaudible> no. <inaudible> <inaudible> ከአዲስ አበባ ለጉብኝት እንደመጣ የነገረኝ ገምቹ ታዬ ወንጪን በመጎብኘቴ የአእምሮ እረፍት አገኛለሁ ሲል በቆይታው እንደተደሰተ ይገልጻል። ወንጪን በመጎብኘቴ በጣም ደስ ብሎኛል። በጣም ልዩ ቦታ ነው። እንደምታዩት አየሩ በጣም ደስ ይላል። ሰው በጣም ደስ ይላል። ብቻ በቃ በጣም የአእምሮ እረፍት የሚገኝበት ቦታ ነው። በጣም ደስ የሚል ቦታ ነው እና ሁሉም ሰው ቢያየው ቀነኒ በየነ የዘንድሮ ሚስ ቱሪዝም ኦሮሚያ የቁንጅና ውድድር ሁለተኛ ደረጃ በማግኘት አሸናፊ ናት። ወደ ወንጪ ደጋግማ መምጣት እንደሚያስደስታት ትናገራለች። ብዙ ጊዜ ወንጪ መጥቻለሁ። በጣም የሚያዝናናኝ ቦታ ስለሆነ ደጋግሜ እመጣለሁ። ደስተኛ ነኝ፣ በጣም ደስተኛ ነኝ። ከፊት ያስታውቃል። ምን ተጨምሮ የተሰራው ተጨምሮ ተደምሮ ይሰራ ያሉት ነገሮች በጣም ቆንጆ ናቸው። እዚህ ላይ ደግሞ የተወሰነ ያሉትን ነገሮች እንደ መንገዱ ሊሆን ይችላል ውስጥ ላይ ያሉት መንገዶች ምናምን ቆንጆ ሆኖ ቢሰሩ ትራፊክ አሁንም ግን በጣም ቆንጆ ቦታ የዘንድሮ ሚስ ቱሪዝም ኦሮሚያ አሸናፊዋ ማህደር ፈቃዱ ደግሞ የተከናወነው የኢኮ ቱሪዝም ፕሮጀክት የጎብኚዎችን ቀልብ እንደሚስብ ትገልጻለች። የተለያዩ እንቅስቃሴዎች ወይም አክቲቪቲዎች እዚህ ላይ የሚደረጉትን አብረን ከማህበረሰቡ ጋር እያደረግን እንገኛለን። ፈረስ መጋለብ፣ ሀይኪንግ እጅግ በጣም በሚያምር ቦታ፣ ምድራዊ አመቀማመጡ እጅግ በጣም በሚስብ ቦታ ነን ያለ ነው ና ጎብኚ። በተጨማሪም ደግሞ እዚህ የቱሪዝም መስህብ ላይ የተሰራው የመሰረታዊ ልማትና የልጆች ግንባታ እጅግ በጣም ነው የሚያምረው። ብስክሌተኛው የማን ብርሃንን የብስክሌት ስፖርት ለማለማመድ ወደ ወንጭ ይወርዷል። በብስክሌት በሃይኪንግ እንዴት ወንጭ አካባቢ እንዴት እንደሚሰራ እሱን ለማስተዋወቅ ነው የመጣሁት። ወንጭ በቃ ነው ከጠበኩት በላይ ነው ያገኘሁት። ምክንያቱም የዛሬ ሶስት አመት መጥቼ ነበር። አጋጣሚ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ለሊሴ ዱጋ በፕሮጀክቱ ክንውን ሳቢያ አካባቢው የመሰረተ ልማት ፍላጎቱ እንደተሟላለትና ለአለም አቀፍ ጎብኚዎችም ምቹ ሁኔታ እንደተፈጠረ ገልጸዋል። ወንጭ በጣም የሚያምር የተፈጥሮ የእሳተ ገሞራ ሀይቅ ነው። ከ3 ሺህ ሜትር በላይ አባብ ሲሌቨር ይገኛል። እዚህ ቦታ ስገኝ ሜይ ቢ 50 ከዛ በላይ ነው። አሁን ናንተኛ ጊዜ ከዛ በላይ ነው። ዛሬ 20 አመት ጀምሮ ወንጭ ሲመለከት ነበረ። በተለይ አሁን ደግሞ የፕሮጀክቱን የሚያስፈጽመውም የሚመራውም ቲምም አካል እንደመሆን የቪዚት ኦሮሚያ ብራንድን ከመብራት አንጻር ብዙ ጊዜ ይመላለሳለሁ። የመንገዶች ስራ የመብራት፣ የውሃ፣ የተለያዩ ስራዎች ይሰርተናል። ከዛ ውጭ ደግሞ ትልቅ ሎጅ ተሰርቷል ለአለም አቀፍ የቱሪስት ሰርቪስ የሚሰጥ። ያ ብቻ አይደለም፣ የገበሬዎች መኖሪያ ስፍራን ሰርተናል። የገበሬዎች መኖሪያ ቤቶችንና ሎጁን የሚያገናኝ የሚያስተሳስር በምግብ አቅርቦት የሚያገናኝ ነገሮችን ሰርተናል። እጅግ የሚያምር ነገር ይሆናል። በስራ ፈጠራ ረገድ ለአካባቢው ማህበረሰብ በርካታ የስራ ዕድል ያስገኘው የኢኮ ቱሪዝም ፕሮጀክቱ ለወደፊቱም ማህበረሰቡን የሚያሳትፍና ተጠቃሚ የሚያደርግ ዘርፈ ብዙ አገልግሎት እንደሚኖረው ኮሚሽነር ለልሴ አመልክተዋል። የወንጪ ደንዲ የሐይቆች ኢኮ ቱሪዝም ፕሮጀክት የመጀመሪያው ምዕራፍ ግንባታ ከሰሞኑ እንደሚመረቅ ለማወቅ ተችሏል። ለአሜሪካ ድምፅ ናኩር መልካ ከአምቦ። ናኮር፣ አመሰግናለሁ። በየዓመቱ በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች በአሜሪካ ዩኒቨርሲቲዎችና ኮሌጆች ውስጥ ለመማር ወደ ዩናይትድ ስቴትስ ይመጣሉ። በልዩ ልዩ የአሜሪካ ግዛቶች በሚገኙ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ያሉ ተማሪዎች ለምን በአሜሪካ የትምህርት ተቋማት ለመማር እንደመረጡና ከአሜሪካ ባህልና ኗኗር ጋር ራሳቸውን ለማላመድ ምን እያደረጉ እንደሆነ ስመኝ ሸቆየ ጠይቃቸዋለች። በመቀጠል ይሰማል። አሜሪካን ለመጎብኘት ከዛም አልፎ መኖሪያ ለማድረግ የሚያስቡ በርካታ ሰዎች የሚጋሩት አንድ አባባል አለ፣ አሜሪካዊ ህልም። ሁሉም ሰው በነጻነት ኖሮ ዓላማውን ማሳካትና ከፍተኛ ምቾትን ማግኘት በሚችልበት ምድር ላይ የመኖር ህልም። ይህንን ህልም ለመኖር የሚያስቡ በርካታ ዓለም አቀፍ ተማሪዎች በዩናይትድ ስቴትስ በሚገኙ ኮሌጆች እና ዩኒቨርሲቲዎች ለመማር በየዓመቱ ይመጣሉ። ኢትዮጵያኖችን ጨምሮ ኒውዮርክ በሚገኘው ኮሎምቢያ ዩኒቨርሲቲ የኮምፒውተር ሳይንስ እያጠና የሚገኘው የ22 አመቱ በረከት አዳሙ ከነዚህ ወጣቶች አንዱ ነው። ለትምህርት ወደ አሜሪካ መቀጥታ ከአስ ሁለተኛ ክፍል እንደጨርስ መጣው የመጣውበት ምክንያት ለኮምፒውተር ሳይንስ በጣም አሪፍ የሚባሉ ኢንስቲቱሽኖች በአብዛኛው አሜሪካ ውስጥ ስለሆነ የሚገኙ መማር የምፈልገው ትምህርት ጋር አሪፍ የሚባል ትምህርት ቤት የትኛ ነ ይሰጠኛል ብዬ አስብ የነበረው እዚ ላይ ያደረኩ። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የሰው ሰራሽ ልህቀትን እያጠና የሚገኘው ናትናኤል ታምሩም እንዲሁ ከልጅነቱ ጀምሮ ወደ አሜሪካ የመምጣትና የመማር ፍላጎት ነበረው። በመጀመሪያ ወደ ውጭ የማጥናት ኢንተረስት ነበረኝ። ስለዚህ እዚ አይነት ኦፖርቹኒቲዎችን መለከት እና ሞክር ነበረ ከነዛ ውስጥ ሚኖርቫ ዩኒቨርሲቲ በጣም አሪፍ ሆኖ አግኝቼው ነበር። ስለዚህ ስኮላርሽፕ አፕላይ አድርጌ አክሴፕት ተገደረኩ በኋላ ነው ወደ ዩኤስ ልመጣ ያልኩት። አዲስ አበባ ዩኒቨርሲቲ የሶስተኛ አመት ተማሪ እያለ በሚኖርቫ ዩኒቨርሲቲ ነጻ የትምህርት እድል ለማግኘት ያደረገው ሙከራ ተሳክቶ ወደ አሜሪካ መምጣት የቻለው ናትናኤል በኢትዮጵያና በአሜሪካ ትምህርት ስርዓት መካከል ያለውን ልዩነት እንዲህ ይገልጸዋል። የእኛ ትምህርት ቤት ትንሽ ካሪኩለሙ ለየት ይላል ኢቨን ከትራዲሽናል የዩኤስ ዩኒቨርሲቲዎች ማለት ነው። በዋናነት የሚጠቀሙት አክቲቭ ለርኒንግ ነው። እኛ ጋር ተማሪዎች ላይ ሞር ጫና ያለው እና እንደዚህ አይነት ሌክቸሮች ምናምን የለንም። በብዛት የምናደርገው በራሳችን ነገሮችን በመማር እና ክላስ ውስጥ ገብተን ፕራክቲስ በማድረግ ነው ነገሮች የምንሰራው። ከዛ ውጭ ደግሞ ሲቪክ ፓርትኖሮች ይኖሩናል። በየከተማዎቹ ወጣን ከነዛ ጋር ኤንጌጅ በማድረግ እና ከእነሱ ጋር አንዳንድ ፕሮጀክቶችን ተቀብለን በመስራት ፕራክቲካሊ የሆነ ኤክስፒሪየንስ እንድናገኝ ያደርጉናል። በኢትዮጵያ ኬዝ ኢንተርንሺፕ ወይም አፕረንቲስ የሚሉት ነገር አለ። ከአራተኛው የአምስተኛ ዓመት ላይ ነው እንደዚህ አይነት ኤክስፒሪየንስ ላንስ ሚስተር ብቻ። ይሄ ግን ሙሉ የምትቆይታችንን ከአንደኛ ዓመት እስከ አራተኛ ዓመት እዛ በማድረግ ነው የምናሳልፈው። ለናትናኤል ሌላው የተለየው የትምህርት አሰጣጥ የሚፈልገውን የትምህርት አይነት መርጦ መማር መቻሉ ነው። ለምሳሌ ዋናው የሚማረው ሰው ሰራሽ ልዕቀት ቢሆንም ጎን ለጎን የኢኮኖሚክስ ኮርሶችን ይወስዳል። ይህ የትምህርት ነፃነትና ትምህርቱ ተግባር ተኮር መሆኑ በረከትንም በአሜሪካ ሲማር የሚያስደስተው ጉዳይ ነው። በጣም ብዙ ነጻነት አለው። መምህሮችን ብዙ ነገር ስንፈልግ ሪሶርስ ስንፈልግ እርዳታ ስንፈልግ ቀጥታ ኢሜል አድርገን ወይም በአካል ዝም ብለን ሄደን አነጋግረን በጣም ለመርዳት ዝግጁ ናቸው። በሱ በሱ በጣም አሪፍ ነው። እዚህ ሀገር በጣም ፍሌክሲብል ናቸው፣ እና አሁን አሁን ላይ ራሱ እስከ ዛሬ ድረስ ኮምፒተር ሳይንስ ተምሬ ተምሮ ቆይቼ ሜጀሪን ቀይሬ ወደ ለምሳሌ ማቴማቲክስ መማረው ፈልግ ማቴማቲክስ ማድረግ ይችላሉ። እና የፈለግኳቸውን ክላሶች መርጬ ለመማረው ዩኒቨርሲቲ አይደለም ይሄን ክላስ መውሰድ አለበት ግዴታ ብሎ የሚነግረኝ ያለ ያሉ ዩኒቨርሲቲዎች በየአመቱ ተማሪዎች የሚወስዷቸው ትምህርቶች ኦረዲ የተወሰኑ ናቸው። እዚህ ግን የምንፈልጋቸውን ክላሶች እራሳችን መርጠን ነው የምንገባው። እሱ በጣም አሪፍ አድርጎታል፣ ምክንያቱም እንደ ኢንትረስታቸውን ፎከስ እንድናደርግ ያግዝናል። ሌላዋ ሜሪላንድ ግዛት ውስጥ ያገኘኋት ሎይላ የተሰኘ የግል ዩኒቨርሲቲ ውስጥ የኮምፒውተር ሳይንስ የምታጠናው ሮሃማ ሙሉጌታ ናት። የ19 ዓመቷ ሮሃማ ወደ አሜሪካ የመጣችው የሁለተኛ ደረጃ ተማሪ እያለች ነው። የሶፍትዌር ምህንድስና ባለሙያ የሆነችውን እናቷን በማየት ሙያውን ለመማር ከልጅነቷ ጀምራ ታልም የነበረችው ሮሃማ የአሜሪካ ዩኒቨርሲቲዎች በብዙ ምክንያት ተመራጭ ቢሆኑም ተቋማቱን ለመቀላቀል የሚታለፍበት ሂደት ግን ቀላል እንዳልሆነ ታስረዳል ትላለች። ለእኔ በጣም አዲስ ነበረ። ምክንያቱም ኢትዮጵያ በሜጀርሽ ነው ሰው ፕሌስ የሚያደርግሽ እና እዚህ አንቺ ነሽ አፕሊኬሽን ሴንዳት የምታደርጊው። ተማሪ ብዛቱ እና የምፈልገው ሜጀሮቹ መምረጡ ከባድ ነበረ። ብዙ አማራጮች ነበሩ። ብዙ አስተማሪዎች ምናምን እየጠየቅኩኝ ነበረ፣ እገዛ ከነሱ የጠየቅኩት። ከሱም በተጨማሪ ሌላ ክለቦች ነበርኩኝ፣ ኮሚኒቲ ብርጅስ የሚባል የሚረዱ የነበሩ እነሱ ናቸው ሞስ ፕሮሰሱን አብረው እንድጨርስ ያደረጉት በአሜሪካ ከፍተኛ ትምህርት ተቋማት የሚማሩ ተማሪዎች ከምንም በላይ ዋጋ የሚሰጡት የትምህርት ነጻነቱን ነው የሚወስዷቸው የትምህርት አይነቶች ገደብ አይደረግባቸውም ለምሳሌ የመረጃ ቴክኖሎጂ ተማሪዎች ሆነው ኢኮኖሚክስ ወይም የጤና ኮርሶችን መምረጥና የእውቀት አድማሳቸውን ማስፋት ይችላሉ ሩሃማ እንደምትለው ይሄ ወደፊት ምን አይነት ስራ ላይ መሰማራት እንደሚፈልጉ የማወቅ እድላቸውን ያሰፋል። ለከፍተኛ ትምህርት ወደ አሜሪካ የሚመጡ ኢትዮጵያውያን ተማሪዎች ከመደበኛ ትምህርታቸው ጎን ለጎን አዳዲስ ባህሎችንና አመለካከቶችንም ይማራሉ። አንዳንዴ ግን እነዚህ አዳዲስ የአኗኗር ዘይቤዎች ያልጠበቁትና የሚያስደነግጣቸው ይሆናሉ። ለምሳሌ በረከት አሜሪካ ሲመጣ መጀመሪያ ያስደነገጠው ሰዎች ለሃይማኖት የሚሰጡት ቦታ ነው። ኢትዮጵያ የለመድኩት ብዙ ሰው ሃይማኖተኛ ምናምን ኢትዮጵያ ውስጥ የለመድኩት እዚህ ሀገር መጥቼ ኮምፕሊት ባልጠበቁት ደረጃ የሃይማኖተኞች ቁጥር በጣም በጣም በጣም ዝቅተኛ። ካምፓስ ላይ ያሉት ክርስቲያኖችን እንደዚህ ሙስሊሞችን ቁጥር በጣም በጣም ትንሽ ነበረ፣ እና እሱ ትንሽ መጀመሪያ ላይ አስደንግጠ ነበረ። አዲስ አበባ በሚገኘው ሴንት ሜሪ የሴቶች ትምህርት ቤት ተማሪ ለነበረችው ሩሃማም የአሜሪካ ትምህርት ቤት እና አኗኗር አናኗር መጀመሪያ ላይ አስደንጋጭ ነበር። ኢትዮጵያ ያለው የሴቶች ትምህርት ቤት ብቻ ነበር የሚሄደው እና እዚህ ስመጣ ከወንዶች ጋር መማር ትንሽ አዲስ ነገር ነበረ ለኔ እና የእነሱም ካልቸራቸው ትንሽ ያስደነግጣል። እንደ ኢትዮጵያዊነት ሳየው ወጣ ያለ ባህል ላይ ያላቸው እነሱ በአሜሪካ ኮሌጆችና ዩኒቨርሲቲዎች ውስጥ የሚማሩ አብዛኞቹ ኢትዮጵያውያን ከመደበኛ ትምህርታቸው ውጪ ባሉ ተጓዳኝ እንቅስቃሴዎች ላይም ተሳትፎ ያደርጋሉ። በተለይ በአሜሪካ ከሚኖረው ኢትዮጵያዊ ማህበረሰብ ጋር በመቀላቀል ባህላቸውን፣ እምነታቸውንና ማንነታቸውን ለማጠናከር ይሞክራሉ። ሩሃማም በቤተ ክርስቲያን ውስጥ የምታገለግል ሲሆን ለሕጻናት የአማርኛ ትምህርት ታስተምራለች። የሁለት የተለያየ ባህሎችን አይቼ የትኛውን በደንብ ማጥበቅ እንዳለብኝ አይቸዋለሁ። የኢትዮጵያዊነቴን ከአሜሪካኖቹ የትኛውን ጥሩ ጥሩ ነገር መውሰድ የከኔም ካልቸር የኔም ካልቸርም በደንብ አጥብቄ እንዲይዝ በደንብ ፈርቶኛል። በቤተ ክርስቲያን አገልጋይ ነኝ። መዘምራን ና አስተማሪ ነኝ። ልጆች ትናንሽ ልጆችን አማርኛ አስተምራቸዋለሁ እና እሱን እድል በማግኘቱ በጣም አስደስቶኛል። ምክንያቱም ወደዚህ ወደ አሜሪካ ስመጣ ጭራሽ ቤተ ክርስቲያን ራሱ እንዳለ አላውቅም ነበረ። ነው አዲስ ነበረብኝ እና ሃይማኖቴን በደንብ አጥብቄ በሃይማኖቴ እንድጠነክር በጣም ረድቶኛል። ናትናኤል እና በረከትን በሚኖሩባቸው ግዛቶች ካሉ ኢትዮጵያውያን ጋር በቅርበት በመገናኘት በዓላትን፣ ሃይማኖታዊ ስርዓቶችን እና ሌሎች እንቅስቃሴዎችን ማሳለፋቸው ወደ አሜሪካ ሲመጡ የሚያጋጥሟቸውን የባህል፣ የቋንቋና የአናኗር ልዩነቶች በቀላሉ እንዲላመዱ እንደረዳቸው ነግረውኛል። ጎን ለጎን ደግሞ ከተለያዩ የዓለም ክፍሎች ወደ አሜሪካ ለመማር ከሚመጡ ተማሪዎች ጋር ተቀላቅለው ሲማሩ የሚቀስሟቸው ባህሎች ወጎችና አስተሳሰቦችም ጠቃሚ የሕይወት ልምድ እንደሚሰጣቸውና በየትኛውም የዓለም ክፍል ተስማምተው መኖርና መስራት እንዲችሉ እንደሚያግዛቸው ተማሪዎቹ ይገልጻሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ኢትዮጵያውያንን በእጅጉ እየፈተኑ ከሚገኙ ችግሮች መካከል አንዱ የሰላም እጦት ነው። ከተለያዩ ስፍራዎች የተንሰራፉ ግጭቶች የህይወትና የንብረት ውድመት ምክንያት ሲሆኑ ታይተዋል። ይህንን በመለወጥ ረገድ ወጣቶች የራሳቸውን ሚና እንዲወጡ ለማገዝ ያለመ መርሃ ግብር ከወራት በፊት ስራ ጀምሯል። በንቁ ኢትዮጵያን ወጣቶች ማህበር አነሳሽነት ስለተዘረጋው መርሃ ግብር የበለጠ ለማወቅ እንግዳ ጋብዘናል። አመሰግናለሁ። የኔ ስም ልዩነት አምራት ነው የሚባለው አሁን ከረንትሊ የምመራው ድርጅት ከኢንስፓየርድ ኢትዮጵያን ዩዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ሊድ ያደርጋል። ኦፕ ኢትዮጵያ ዩዝ ኔትወርክ፣ ኢትዮጵያ ኮንሰርቨቲቭ ጀነሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያን ሊደርስ ኢኒሼቲቭ የሚባሉ ፕሮግራሞችን ሊድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኢንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለራይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፔዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው። በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለው እንጀምር። መልካም እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን አገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል በኢንስፓይድ ኢትዮጵያ ኔሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለ ራዕይ ሰው ምን ብንሰራ፣ እንዴት ብንሰራ፣ ወጣቶቻችንም ሰላማዊ ስብዕና እንዲኖራቸው ስለ ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንሰ ሀሳቦችን ፕሮዲውስ ያደርጋል። በዛ ጽንሰ ሀሳቦች ላይ ስለ ሰላም በዚህ ካሌ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት አላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና ሁኔታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣቸዋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩ ነው የምትረዷቸው? የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው አሳታፊ ነው ወጣቶቹ ከህብረተሰቡ የሚጠብቁት አለ፣ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከእነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ሞር ኤንፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ፣ ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም de taverna i salam. እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዘውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይቶ ሆነ ስማርት ዩዝ ነው የሚለው ከረንት ካስኬድ እያደረግን ነው ያለነው ስልጠና ስማርት ዩዝ። ወደ ውስጡ አቅም የተመለከተ ማንነቱን እየተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የሱ ኮንትሪቢሽን ምን አይነት አውንታዊ ተጽዕኖ እንደሚያወጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮች፣ በኢንስትራክሽኖች ለሰላም ያለኝ ፓይዲ ምንድን ነው? ወይም ደግሞ በተቃራኒ ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለኩ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች ኢንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚካሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፉበት ሁኔታ ነው ያለው ማለት ነው። እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱጋ እንደቆሙ በምናየት አቲቲዩድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው አብታው። የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብለ የሚጠይቁ አሉ። በጣም ትክክል ነህ። የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም እምነት ነው። ፖሊሲ እና ደግሞ ስልጣን እና ሀይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው፣ ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው። ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፕሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ ሰባ ፐርሰንት የሚዘው የሚይዘው እድሜያቸው ከ አስራ አራት እስከ ሰላሳ አምስት ዓመት ያሉ ወጣቶች ናቸው። ስለዚህ እነዚህ ወጣቶች የፖፕሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በመውጊት አይደለም መወያየት አለባቸው። ፍርዛት ማለት ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢዩሽን ወይም ኮንትሪቢዩሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሃሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይሄንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም። यह सवाली नत्नों ये सोच्चन युवा प्विचन हालाती नत्नों दोन य सवालती नत्म सलाम ጸጥታ፣ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ ኢንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላም ነው። ነገር ግን ሰዎች የየራሳቸው አቲቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያንዝ አሶሴሽን የሰላም ጉዳይ የግለሰቦች ሀሳብ ነው፣ የግለሰቦች እይታ ነው፣ የግለሰቦች ፍላጎት ነው፣ የግለሰቦች ኮንትሪቢዩሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብ ስርዓት ነው። ሰላማዊቷ ሀገር የሰላማዊ ግለሰቦች ውጤት ናት። ስለዚህ ሰላምን ከክራውድ አንጀምረውም ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የኛ ድ አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተሞችን ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጆዎች ወይም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መስል አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ? እንግዲህ ሰላምን ለመስራት በምናደርገው ሂደት ፀጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንት ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደስቴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሀዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ በተወካ ባለሙያዎቻችን ይህን ስልጠና ለመስጠት ችለናል። እውነት ነው ይሄ ስልጠና በአካል መስልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይም እንለቃለን፣ ዩቲዩብ ላይም እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዚሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን የምንነጋገርበትን፣ የፈለግነውን ሰላም ሆኖ የምናደርግበትን አሳታፊ አቲቲዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲቲዩዶች ወደፊት ተጠናቆ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ፣ እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ነግ ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁትን ሊሳካመኛለሁ። አመሰግናለሁ። ከቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት በቤጂንግና በዋሽንግተን መካከል ያለው ጂኦ ፖለቲካዊ ውጥረት በተሸኘው የአውሮፓውያኑ አመት ቢያይልም አሁንም በርካታ ቻይናውያን ተማሪዎችና ስደተኞች ድንበር እያቋረጡ ወደ ዩናይትድ ስቴትስ መምጣትን መርጠዋል ይህንን የተመለከተውን ዘገባ ኤደን ገረሙ ታሰማናለች። ቻይናውያን ስደተኞች በዩናይትድ ስቴትስ ከቀድሞ በተሻለ የቻይና ግሮሰሪዎችና የቻይና ምግብ ቤቶችን በስፋት ለማግኘት የተመቸ ሁኔታ አላቸው። በዚህ አመት ዩናይትድ ስቴትስ ቻይናውያንን የቀን ሰራተኞችን ወደ አሜሪካ እንዳይገቡ የሚከለክለው ሕጓን ከፋቀች ሰማናኛ አመቷን ይዛለች። ኬትሪን ታይ የዩናይትድ ስቴትስ የንግድ ተወካይ ናቸው። ያንን ሕግ ለመጣል በኃይል የተዋጉትን እናከብራቸዋለን። አሁን ታዲያ የዩናይትድ ስቴትስ ዩኒቨርሲቲዎች ለቻይና ተማሪዎች ዋነኛ መዳረሻ ሆኗል። በተጨማሪም በዩናይትድ ስቴትስ ደቡባዊ ድንበር አዲስ የቻይናውያን ስደተኞች ማዕበል እየተከሰተ ነው። አብዛኞቹ ቻይናውያን ፍልሰተኞች ወደ ኤኳዶር በአየር በረራ ከመጡ በኋላ በእግር በጀልባና ና በአቶ ምስ በመጓዝ ከደቡብ አሜሪካ በመነሳት በማዕከላዊ አሜሪካ አድርገው ሜክሲኮ ድንበር ላይ በመድረስ ወደ አሜሪካ ይገባሉ። ዥንዛንግ ከቻይና መንግስት ሊደርስበት የሚችለውን ቅጣት በመስጋት ስሙ የተቀየረ በጎርጎሮሳውያኑ ሁ 2023 መግቢያ ላይ ከቤተሰቡ ጋር የመጣበትን አስከፊ የሆነ ጉዞ ለአሜሪካ ድምጽ አጋርቶ ነበር። ሰው ቻይናውያን የቻይና መንግስት ሀያልና እጅግ ተቆጣጣሪ መሆኑን ያውቁታል። የዩናይትድ ስቴትስን ድንበር አቋርጠው የሚገቡ ቻይናውያን ቁጥር ላይ ከፍተኛ የሆነ ማሻቀብ ታይቷል። በጎርጎሮሳውያኑ ሁለት ሺ ሃያ ሁለት ሺህ ደርስ የነበረው ይሄው አሃዝ በቀጣዩ ዘመን ወደ ሀ አራት ያደገው ማደሌን ሹ በሜሪላንድ ዩኒቨርሲቲ ፕሮፌሰር ናቸው። በቻይና የሚኖሩ ሰዎች እጅግ ተሰላሽተዋል። ምንም አይነት እድል እንደሌለ ይታያቸዋል። የቻይና ምጣኔ ሀብት እድገት ማቆሙን ያዩታል። የቻይና መንግስት በግል ህይወታቸው ሁሉ ሳይቀር በሚያወጣቸው ደንቦችና በሚያደርጋቸው ቁጥጥሮች ተሰላሽተዋል። እጅግ ብዙ ቻይናውያን ስደተኞችም የፖለቲካ ጥገኝነትን ይሻሉ። በአሜሪካ በፍጥነት ቁጥራቸው እያደገ የመጡ ብሔሮችና ዘሮች መካከል እስያውያን ቀዳሚዎቹ ናቸው። ከነዚህ እስያውያን መካከል ደግሞ ከአምስት ሚሊዮን በላይ የሚሆኑት ቻይናውያን ናቸው። ይሁን እንጂ እስያ አሜሪካውያን የጥላቻ ድርጊቶች እያጋጠምን ነው ሲሉ በተደጋጋሚ አመልክተዋል። ማንጁ ኩልካርኒ የመብት ተሟጋሽ ድርጅት ባልደረባ ናቸው። እጅግ የተባባሰውና ሰማኒያ ስምንት ከመቶ የሚሆነው ለእኛ የተጠቆመው የጥላቻ አይነት ትንኮሳ ነው። አብዛኞቹ የቃላት ትንኮሳዎች ናቸው። በፍሎሪዳ ቻይናውያንና ከሌሎች የዩናይትድ ስቴትስ ጠላት ሀገራት የመጡ ዜጎች ንብረት እንዳይገዙ እንዲሁም ደግሞ በግዛቱ የሚገኙ ከፍተኛ የትምህርት ተቋሞችም ከቻይና ጋር በጋራ ከሚሰሩ ተቋማት የገንዘብ ድጋፍ እንዳይቀበሉ አሳሳቢ የሆኑ የውጭ ሀገራት በማለት የተከለከለ ሲሆን ጉዳዩም አወዛጋቢ ሆኗል። በዩናይትድ ስቴትስና ቻይና መካከል ውጥረት ቢነግስም ነገር ግን በአሜሪካ ያሉ ቻይናውያን ስደተኞች ለሁለቱ ሀገራት የመገናኛ ድልድይ ተደርገው አይታዩም። ማደላንሹ Gummy. ስደተኛ ቻይና አሜሪካውያን በዩናይትድ ስቴትስ ብቻ ሳይሆን በቻይናም ከፍተኛ የሆነ ጫና ይደረግባቸዋል። ጀግና እንዳልሆኑ፣ ለብሔራዊት ቻይና ብቁና ታማኝ እንዳልሆኑ ተደርገው ይወሰዳሉ። በዚህ የተነሳ ራሳቸውን ከጊዜ ወደ ጊዜ ከባድ ሁኔታ ውስጥ ነው የሚያገኙት። ነገር ግን ሁሉም ቻይናውያን አስቸጋሪ ጊዜ አላሳለፉም። ከቻይና የመጣው ዓለም አቀፍ ተማሪ ሾንዣን አሜሪካውያን ተማሪዎች መልካም አቀባበል አድርገውልናል ብሏል ሁሉንም ጓደኞችን ኮሌጅ ውስጥ ነው ያገኘኋቸው። አካታች የሆነ ሁኔታ ነው ያለው። ብዙዎቹ ተማሪዎችም እስያውያን ናቸው። እንደዛን ያሉ ስደተኛ ተማሪዎች የተሻለ ወደፊትን ለመገንባት በዩናይትድ ስቴትስ ስራ አግኝቶ የመቆየት ተስፋ አላቸው። ለኤልዛቤት ሊ ዘገባ ያደንገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥሩን አስቀድማችሁ በ202 227 6379 ላይ በዋትስአፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አብራችሁን ስላመሻችሁ በእጅጉና አመሰግናለን። ውድ አድማጮቻችንና ተመልካቾቻችን መልካም ጊዜ ይሆንላችሁ። ነገሰ በላይ